አሁን ወደ ቀዳሚው የምሽቱ ዓለም ዜና እንለፍ። አድማጮች ማንተጋፍቶት ስለሺ የዲደብልዩ ዜና ጤና ይስጥልኝ። አድማጮች እንደምንቆይታችኋል። በቅድሚያም አርስተ ዜና የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በሰሜን ኢትዮጵያ ግጭት እንዲራዘም ተጠያቂ ናቸው ያሏቸው አካላት ላይ የገንዘብ ዝውውርና የጉዞ ማዕቀብ እንዲጣል የሚያደርግ መመሪያ ላይ መፈረማቸውን አሳወቁ። የዩናይትድ ስቴትስ መንግሥት በአንድ ወገን ትርክት ላይ ከተመሰረቱ ውሳኔዎች ሊወጣ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ለፕሬዝዳንት ጆ ባይደን በጻፉት ግልጽ ደብዳቤ ገለጡም። ባለፉት ሁለት ረዋት ውስጥ እርዳታ ጭነው ትግራይ ክልል ከገቡ 466 ከባድ ተሽከርካሪዎች መካከል 428ቱ እስካሁን አለመመለሳቸውን በተባበሩት መንግስታት ድርጅት የኢትዮጵያ ጽህፈት ቤት አስታወቀ። ጽህፈት ቤቱ ትናንት ማምሻውም በትዊተር በአሰራጨው አጭር መረጃ ጉዳዩን አሳሳቢ ብሎታል። ዜናው በዝርዝር የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በኢትዮጵያ ግጭት እንዲራዘም ሰብአዊ እርዳታ እንዳይደርስና ተኩስ አቁም እንዳይደረግ መሰናክል በመሆን ተጠያቂ ናቸው ያሏቸው አካላት ላይ የገንዘብ ዝውውርና የጉዞ ማዕቀብ እንዲጣል የሚያደርግ መመሪያ ላይ መፈረማቸውን አስታወቁ። ማዕቀቡን የመጣል ኃላፊነት የተሰጠው ያሉት የዩናይትድ ስቴትስ ግምጃ ቤት እየተከታተለ ተግባራዊ እንዲያደርግ አዟል። ማዕቀቡ ይመለከታቸዋል የተባሉት አካላት በጥቅምት 22 ቀን 2013 ዓ ምና ከዚያ በኋላ በሰሜን ኢትዮጵያ ግጭት ተሳታፊ የሆኑ ናቸው ተብሏል በመግለጫው። እንደ ፕሬዚዳንቱ መግለጫ ማዕቀቡ የሚመለከታቸው የኢትዮጵያ መንግስት የ ኤርትራ መንግስት፣ ህዝባዊ ወያኔ ሐርነት ትግራይ፣ የአማራ ክልላዊ መንግስት ወይንም የአማራ ክልላዊ አሊያም ኢመደበኛ ኃይላት መሆናቸው ተገልጧል። ቤተሰቦቻቸውና ልጆቻቸውንም ማቀቡ ይመለከታል ተብሏል። ማቀቡ በሰሜን ኢትዮጵያ ያለው እንቅስቃሴ የኢትዮጵያን ብሎም የአፍሪካ ቀንድን ሰላም፣ ደህንነትና መረጋጋት ለአደጋ ያጋልጣል በሚል መሆኑን ፕሬዝዳንቱ በመግለጫቸው አሳውቋል። በተለይም በአካባቢው ተስፋፋ ያሉት ግጭት፣ አስከፊ በደሎች፣ የመብት ጥሰቶችና ብሔር ነክ ግጭቶች፣ አስገድዶ መድፈርና ሌሎች ጾታን መሰረት ያደረጉ ጥቃቶች፣ እንዲሁም የሰብአዊ እርዳታ እንቅስቃሴ ማስተጓጎል የዩናይትድ ስቴትስ ብሔራዊ ሰራዊ ደህንነትና የውጭ ጉዳይ ፖሊሲ ላይ ያልተለመደና ልዩ የሆነ አደጋ ደቅኗል ብሏል በመግለጫው። ያም በመሆኑ ፕሬዝዳንታዊ ትእዛዙን ማስተላለፋቸውን አሳውቋል። የዩናይትድ ስቴትስ መንግስት በአንድ ወገን ትርክት ላይ ከተመሰረቱ ውሳኔዎች ሊወጣ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ለፕሬዝዳንት ጆ ባይደን ዛሬ በጻፉት ግልጽ ደብዳቤ ገለጡ። ጠቅላይ ሚኒስትሩ በደብዳቤያቸው እንዳሉት የዩናይትድ ስቴትስ በሽብርተኛው ህወሓት ትርክት ላይ ከተመሰረቱ ቁልፍ የፖሊሲ አውጪዎችና ተጽዕኖ ፈጣሪ ቡድኖች ሀሳብ አመንጭነት ከሚሰጡ ውሳኔዎች ልትወጣ ይገባል ብሏል። በርካታ የዩናይትድ ስቴትስ አስተዳደሮች በመላው ዓለም ባደረጓቸው ጣልቃ ገብነቶችና የችኮላ ውሳኔዎች ምን አይነት መዘዞችና ውጤቶች እንዳስከተሉ እናውቃለን ያሉት ጠቅላይ ሚኒስትሩ፣ ነገር ግን አባቶቻችን በመላው አህጉሪቱ ለዘመናት ያጋጠሟቸው ውርደት፣ አረንጓዴ፣ ወርቃማና ቀይ የነፃነት ቀለሞች ብዙዎች ለነፃነታቸው በተሳካ ሁኔታ እንዲታገሉ ባነሳሱባቸው ሀገሮች ውስጥ ያ ዳግም አይከሰተም ሲሉ ዩናይትድ ስቴትስ ለመውሰድ ያቀደችውን ማዕቀብ አጣጥሏል። የኢትዮጵያ መንግስት በትግራይ ክልል የህግ የበላይነትን ለማስከበር ሲወስዳቸው የነበሩ እርምጃዎችን በተቀነባበሩ ክስተቶችና እውነታን በማዛባት ላይ በተመሰረተ መርህ ባልተገባ መንገድ ተተርጉሟልም ብሏል። ዘለግ ባለው የጠቅላይ ሚኒስትሩ ደብዳቤ የህግ ማስከበር ባሉት የትግራይ ክልል ዘመቻ ላይ በተደራጀ መልኩ ሀቅና ሁነቶችን በማዛባት ለመርህ ያልተገዛ መሰረተ ቢስ ጫና መንግስታቸው ላይ ለወራት መቀጠሉንም ጠቅሷል። አውዳሚ ወንጀለኛ ያሉት ቡድን ዓለም አቀፍ የሰብአዊ መብቶች ድርጅቶችንና የዲሞክራሲ ሸፍጠኞች ሲሉ የገለጧቸው አካላትን ለራሱ በሚጠቅመው መንገድ በፕሮፓጋንዳ መጠምዘዙንም ገልጧል። ከሶስት ሺህ ዓመት በላይ ታሪክ ያላትን ሀገር በማውደም ተልእኮ ያልፈነቀለው ድንጋይ የለም ብሏል። በደህንነት ጉዳዮች የረዥም ጊዜ ስልታዊ አጋር የሆነችው ኢትዮጵያን የሚጻረር ፖሊሲ ከዩናይትድ ስቴትስ በኩል ከቅርብ ጊዜ አንስቶ መምጣቱ ለኩሩዋ ሀገራችን የሚያስደንቅ ብቻ ሳይሆን ለሰብአዊነት ከመጨነቅ ያለፈ መሆኑ በግልጽ ያሳያለም ሲሉ አክሏል። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዘግየት ብለው በሰጡት መግለጫ ደግሞ የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ በመካሄድ ላይ ያለውን ግጭት አቁመው ያለ አንዳች ቅድመ ሁኔታ በአፋጣኝ ድርድር የሚጀምሩ ከሆነ ማዕቀቡ ሊዘገይ እንደሚችል አስታውቋል። አንቶኒ ብሊንከን ሁለቱ ወገኖች በዚህ ረገድ አፋጣኝ እርምጃ የሚወስዱ ከሆነ ዩናይትድ ስቴትስ ማዕቀቡን ከመጣል ለማዘግየትና የድርድር ሂደቱን ለመደገፍ ዝግጁ ነች። የድርድሩን ሂደት ወደ ማገዝም ታተኩራለች ብለዋል። የፌዴራልና የአማራ ክልል ባለስልጣናት በህወሀት ቁጥጥር ስር ባሉ አካባቢዎች የእርዳታ ለማድረስ በሚቻልበት ሁኔታ ላይ ከዓለም አቀፍ የእርዳታ ለጋሽ ድርጅት ተወካዮች ጋር ዛሬ ባህር ዳር ከተማ ውስጥ ተወያዩ። ዓለም አቀፍ ግብረሰናይ ድርጅቶች የእርዳታ መጠናቸውን ለመጨመርና ቅድመ ሁኔታዎች ከተመቻቹ በፍጥነት የሰብአዊ እርዳታ ለማድረስ ቃል ገብቷል። ህወሀት በተቆጣጠራቸው በዋግምራ ብሔረሰብ አስተዳደር በሰሜን ወሎና በተወሰኑ የሰሜን ጎንደር አካባቢዎች ሰዎች በመድኃኒት እጥረት ጥቃትና በረሃብ እየሞቱ መሆኑን የአማራ ክልል መስተዳደር አገኘሁ ተሻገር ተናግሯል። በደቡብ ጎንደርና ደቡብ ወሎ ህዝባዊ ወያኔ ሓርነት ትግራይ ወረራ ፈጽሞ በወጣባቸው አካባቢዎች ከፍተኛ የህዝብ መጎሳቆል መፈጠሩን ርዕሰ መስተዳድሩ ተናግሯል። ዓለም አቀፍ ረጂ ድርጅቶችን በፍጥነት ህዋት ተቆጣጥሮ ባለባቸው አካባቢዎች በረሃብና በህመም ላሉ አራት ሚሊዮን ዜጎች እንዲደርስላቸው ጥሪ አስተላልፏል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሚልም በጦርነት ውስጥ ያሉ ዜጎች ህይወት እያለፈ እንደሆነ ተናግሯል። በጣም በጣም አስፈላጊው ጥያቄ አሁን በጦርነት ቀጠና ያሉትን ሰዎች መድረስ ነው። አሁን ነዋሪዎች በምን ደረጃ ላይ እንዳሉ ማንም አያውቅም። ህይወት እየጠፋ ነው በመድኃኒትና በምግብ እጥረት በተባበሩት መንግስታት ድርጅት የስደተኞች ኮሚሽን የኢትዮጵያ ኃላፊ ዶክተር ካትሪን ሶዚ በበኩላቸው የመገናኛ ሁኔታዎች በአፋጣኝ ከተስተካከሉ እርዳታውን ለማቅረብ ዝግጁ መሆናቸውን ተናግሯል። የዓለም የምግብ መርሃ ግብር ተወካይ በበኩላቸው አሁን ያሉት ተሽከርካሪዎች ቁጥር አነስተኛ በመሆኑ ለእርዳታው መንግስት ተሽከርካሪ በማቅረብ ረገድ እንዲተባበር ጠይቋል። የሰላም ሚኒስትር ወይዘሮ ሙፈሪያት እንዳሉት ወደ ትግራይ ከተላኩት የእርዳታ ለአመላላሽ ተሽከርካሪዎች መካከል ዘጠና ከመቶ አልተመለሱም ይልቁንም የህወሓትን ወታደሮች እየተጠቀሙባቸው ነው ሲሉ አመልክቷል። የፌዴራል አደጋ ስጋት አመራር ኮሚሽነር ምትኩ ካሳ የግንኙነት መሳሪያንና የተሽከርካሪ አቅርቦትን እናቀርባለን እርዳታው ይፋጠንልን ብለዋል። የመገናኛ መሳሪያዎችን በተመለከተ ከኢንሳ ጋር እየተነጋገርን ነው። የተሽከርካሪ ጥያቄን በተመለከተ ደግሞ 550 መኪናዎችን ለማቅረብ ከአስቸኳይ ጊዜ የትራንስፖርት ኢንተርፕራይዝ ጋር ተስማምተናል በውይይቱ የዓለም ምግብና እርሻ ድርጅት ፋኦ የዓለም የምግብ ፕሮግራም ደብልዩ ኤፍፒ የተባበሩት መንግስታት የስደተኞች ኮሚሽን እና ሌሎች በርካታ ዓለም አቀፍ ረጂ ድርጅት ተወካዮች ተገኝቷል ዜናውን የላከልን አለም ነው መኮንን ከባህር ዳር ነው የምትከታተሉት ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨውን የዶች ቬሌ ዲ ደብልዩ የዓለም ዜና ነው በተባበሩት መንግስታት ድርጅት የኢትዮጵያ ጽፈት ቤት ባለፈው ሳምንት መቀሌ የደረሱ 149 ከባድ የጭነት ተሽከርካሪዎች አንዳቸውም አለመመለሳቸውን አስታወቀም። ጽህፈት ቤቱ ትናንት ማምሻውን በትዊተር በአሰራጨው አጭር መረጃ ጉዳዩን አሳሳቢ ብሎታል። ከሐምሌ አምስት ቀን 2013 ዓ ም ጀምሮ የእርዳታ ቁሳቁስ ጭነው ወደ ትግራይ ከገቡ 466 ከባድ የጭነት ተሽከርካሪዎች መካከል ደግሞ የተመለሱት 38ቱ ብቻ መሆናቸውን የመንግስታቱ ድርጅት የኢትዮጵያ ጽህፈት ቤት በትዊተር ጽፏል። ጽህፈት ቤቱ የነፍስ አድን እርዳታ ለትግራይ ሕዝብ ለማድረስ የጭነት ተሽከርካሪዎች ያስፈልጉናል ብሏል። የኢትዮጵያ መንግስት የሰላም ሚኒስቴር በበኩ በኩሉ የእርዳታ ቁሳቁስ ጭነው ወደ ትግራይ በሚጓዙ ተሽከርካሪዎች ላይ የሚደረገውን ፍተሻ ወደ ሁለት ዝቅ ማድረጉን በመግለጽ በፍተሻ ምክንያት መንገድ ላይ የቆመ ተሽከርካሪ እንደሌለ አስታውቋል። የመንግስታቱ ድርጅት የኢትዮጵያ ጽህፈት ቤት የእርዳታ አጓጓዥ ተሽከርካሪዎች አለመመለሳቸውን በተመለከተ ያወጣው የትዊተር መግለጫ ጽሁፍ ስር የትግራይ ኃይሎች ቃል አቀባይ ጌታቸው ረዳ ዛሬ የጽሁፍ ምላሽ ሰጥቷል። ለተሽከርካሪዎቹ መመለሻ ነዳጅ አለመኖር የጸጥታ ስጋትና በተለይም በአፋር ክልል በፍተሻ ኬላዎች ላይ ያለው ያሉት መንገላታት ለተሽከርካሪዎች አለመመለስ ምክንያት መሆኑን ጠቅሷል። ጉዳዩ ከትግራይ ክልል መንግስት ጋር ምንም ግንኙነት እንደሌለውም ገልጧል። ኤርትራ ከ20 ዓመት በፊት ያሰረቻቸውን ጋዜጠኞችና ፖለቲከኞች በአስቸኳይ ትፍታ ሲል ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አዲስ ዘመቻ መጀመሩን አስታወቀ። ጋዜጠኞቹና ፖለቲከኞቹ ከሁለት አስርተ ዓመታት በፊት የታሰሩት ባቀረቧቸው መንግሥትን ተቺ ጽሑፎችና በአገሪቱ ለውጥ እንዲኖር ግልጽ ደብዳቤ በማስገባታቸው ነው ሲል አምነስቲ ገልጧል። የአገሪቱ ነፃ መገናኛ አውታር መታገዱ አሁንም ድረስ ባለበት ነው ያለው መግለጫው። ሰዎቹ የታሰሩት ሰብአዊ መብቶቻቸውን በመተግበራቸው ነው ሲልም አክሏል። ያለምንም ክስ ከ20 ዓመት በፊት ለስር የተዳረጉ ሌሎች ሰዎችም እንዳሉ አምነስቲ አሳውቋል የምዕራብ አፍሪቃ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ ማሊና ጊኒ ውስጥ ስረ መንግስታት የፈጸሙ መሪዎች ላይ ማዕቀብ ጣለ። የምዕራብ አፍሪቃ ሀገራቱ ጋና ዋና ከተማ አክራ ውስጥ ባካሄዱት ልዩ ስብሰባ መፈንቅለ መንግስታት የፈጸሙ የማሊና የጊኒ መሪዎች ላይ የጉዞና የባንክ ዝውውር እቀባ ውሳኔ አስተላልፏል። ማዕቀቡ በቀጥታ የሚመለከታቸው ሰዎች ስም ዝርዝር ግን አልተገለጠም። በሁለቱም የምዕራብ አፍሪቃ ሀገራት ባለፉት ወራት የመንግስት ግልበጣዎች ተከናውኗል። 15 አባላት ያሉት የምዕራብ አፍሪቃ ሀገራት ኢኮኖሚ ማህበረሰብ መፈንቅለ መንግስታት የፈጸሙ ወታደራዊ ሁንታዎችና ቤተሰቦቻቸው ላይ ማዕቀቡን የጣለው ትናንት ነው። ይህ ዶችቪሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በሰሜን ኢትዮጵያ ግጭት እንዲራዘም ተጠያቂ ናቸው ያሏቸው አካላት ላይ የገንዘብ ዝውውር እና የጉዞ ማዕቀብ እንዲጣል የሚያደርግ መመሪያ መፈረማቸውን አሳወቁም። የዩናይትድ ስቴትስ መንግስት በአንድ ወገን ትርክት ላይ ከተመሠረቱ ውሳኔዎች ሊወጣ ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ ለፕሬዚዳንት ጆ ባይደን በጻፉት ግልጽ ደብዳቤ ገልጧል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።